አያጣም ስሜነህ የ27 ዓመት ወጣት ነው። ከአዲስ አበባ ዩኒቨርሲቲ በማህበረሰብ ጥናት ከተመረቀ በኋላ በግብረሰናይ ድርጅት ውስጥ ተቀጥሮ መስራት ጀመረ። በግብረ ሰናይ ድርጅት ውስጥ በነበረው ቆይታ አይኑን ያፈጠጠ ችግርና ድህነትን ማስተዋሉን ይናገራል። በዚህም የተነሳ ከእርዳታ ውጪ ቋሚ በሆነ መልኩ ሰዎችን በግሉ ለመርዳት ምን ማድረግ እንደሚችል ማሰላሰል ጀመረ። በመቀጠልም ቢያንስ የንጽህና ችግርን መቅረፍ ብችል እንደ ተቅማጥና ትራኮማ ያሉ በሽታዎችን መከላከልና ዜጎች የተሻለ ገጽታ ይዘው መቅረብ እንዲችሉ እችላለሁ ብሎ በማሰብ ቢዩቲፉል ማይንድ የተሰኘ ከንጽህና ጋር የሚሰራ ድርጅትን ከፈተ። ህጻናት እጅ መታጠብ የላቸው መንግስት ምክር እንትን ቤት የቆሸሸ ነው። ስለዚህ በዛው ላይ ሳይታጠብ ደሞ ሲገሉበት ሌላ ችግር ነው። እጅ መታጠብ ባህል ከፍ በማድረግ ተቅማጥን መከላከል እንችላለን። እንግዲህ የእኛ መፍትሄ ብለን ለመጀመሪያ ያመጣነው ተቅማጥን ለመቀነስ ብዙ ሆቴሎች አሉ አዲስ አበባ ወይም ዋና ዋና ከተሞች ያሉና ሆቴሎች ብዙ ሳሙናዎችን ይጥላሉ። እነሱም ተፈስቦ ቀልጦ ኬሚካል ተጨምሮበት በአዲስ እንደገና መልሰው በማምራት ተቅማጥን መከላከል እንችላለን። የንጽህናን ባህል ለማዳበርና የባህሪ ለውጥ ለማምጣት ቢዩቲፉል ማይንድ አዲስ አበባ ውስጥ ባሉ ሀያ ትምህርት ቤቶች እንቅስቃሴ እያደረገ ይገኛል። አሁን ያለንበት ሁኔታ የመንግስት ትምህርት ቤቶች ናቸው ሁሉንም የአንድ አንድ ሶስት መቶ ተማሪ አለ እያንዳንዱ ትምህርት ቤት ላይ ነው የተፈራርመን የጀመርነው የካ ክፍለ ከተማ ላይ ያሉ ትምህርት ቤቶች ላይ ነው እንግዲህ መስጠት መርዳት አናበረታ ስለዚህ እኛ የምናደርገው ምንድን ነው አንደኛ በምንችለው መጠን በትንሽ በትንሹ ሳሙናዎች እንሰጣለን ግን እንደ አላማም የምናበረታተው አይደለም ዋናው ግን የምናደርገው እነዚህ ተማሪዎች እና የትምህርት ቤቱ ዳይሬክተሮችንም ስልጠና እንሰጣቸዋል ስልጠናው በኋላ በትምህርት ቤታቸው ሁሉም ሳሙና ማቅረብ እንዳለባቸው ተማሪዎቻቸው በሳሙና ና በውሃ መታጠን እንዳለባቸው እንዲሰሩ እናድጋቸዋለን። ቢዩቲፉል ማይንድ ለወጣቶች የስራ እድልን የፈጠረ ሲሆን በቀጣይም በክልሎች የመስፋፋት እቅድን ይዞ እየተንቀሳቀሰ ይገኛል። ሴቶቻችን ስራ ይፈጥራሉ። መተው ሰብስበው አቅልጣዎች ሲሰሩ እነዚህ ስራ እየፈጠርን ነው። ስራችን በዚህ በእጅ መታጠብ ወይም በዚህ ብቻ ያቆም አይደለም። የስልጠና ማዕከሎችንም እየከፈት ነው። አሁን ትላልቅ የኢትዮጵያ ከተሞች ላይ አዲስ አበባ፣ ባህር ዳር ገና ላይ ወደ መጠል ያለ ዝ ስለዚህ አላማችን ሰፊ ነው። ማህበረሰብ ተኮር የንግድ ስራ ድርጅት የሆነው ቢዩቲፉል ማይንድ ሙሉ ለሙሉ ትርፉን መልሶ ስራውን ለማስፋፋት እንደሚጠቀምበት አያጣም ይናገራል። በአሁኑ ሰዓት እንግዲህ ሙሉ መቶ ፐርሰንት ነው ሁሉን ነገር የምናያረገው ምንድነው ኢትዮጵያ ውስጥ ገና ህልዳ ያጠበቅ ነው ማህበራዊ ስራ ፈጣሪ አሁን ማህበር አቋቁመዋል እየሰ ህጋዊ ፍቃድ አግኝቶ ስንት ፐርሰንት ነው በትርፋችን፣ የሚለውም በህጋዊ መንግስትም እንጠይቀን ማለት ነው። አሁን ገና ገበስ የለም ይሄ ነገር እንደኛ ድርጅት። አሁን ግን ስራውን በጣም ቶሎ እንዲፈጥም መቶ ፐርሰንት ነው እያደረግን ያለ ነው። የተባበሩት መንግስታት ድርጅት የህጻናት አጣዳፊ ድጋፍ አለም አቀፍ ፈንድ ዩኒሴፍ በወጣው ሪፖርት መሰረት ኢትዮጵያ ውስጥ ከስልሳ እስከ ሰማኒያ በመቶ የሚሆኑ ተላላፊ ህመሞች መንስኤ የንጽህና ችግር መሆኑን ያሳያል። አያጣምም ንጽህናን በተለይም ደግሞ እጅን ከምታጠቢያ ቤት መልስ ከምግብ በፊትና ከምግብ በኋላ የመታጠብ ባህልን ህብረተሰቡ እንዲያዳብር አጽንዖት ሰጥቶ ያሳስባል። ለአሜሪካ ድምጽ ሬዲዮ አደን ገረመው።